ዶክተር ከፍያለው አዲስ አለነ በከርተን ዩኒቨርሲቲና ቴሌቶን ህጻናት ምርምር ተቋም ተላላፊ በሽታዎች ተመራማሪ፣ ዶክተር አዝመራው ታየልኝ አማረ በአድላይድ ዩኒቨርሲቲ ስኩል ኦፍ ሜዲሲን ጄኔቲክ ኤፒዴሚዮሎጂ ወጣት ተመራማሪ። በቅርቡ አውስትራሊያ ውስጥ አርባ ከፍተኛ ወጣት ተመራማሪዎችና የወደፊት መሪዎች በሚል ከመላው አውስትራሊያ በየጥናት መስኩ ተመርጠዋል። ከዛም ውስጥ እናንተ ባላችሁበት የጤናና የህክምና ሳይንስ አምስት ከፍተኛ ወጣት ተመራማሪዎች ውስጥ ሁለታችሁ ትገኛላችሁ። በቅድሚያ ዶክተር ከፍ ያለው በዘንድሮ በ2020 ላይ ለመመረጥ የበቃችሁት በምን መልኩ ነው? ምን ምን መመዘኛዎች ነበሩ? በየመስኩ እናንተን ከጠቅላላ አውስትራሊያ ከአርባዎቹ እንደገና በጤናና ህክምና ሳይንስ ዘርፍ ከአምስቶቹ ውስጥ ተመራጭ እንድትሆኑ ያደረጋችሁ? ካሳሁን በጣም እናመሰግናለን በዚህ በኤስ ቢ ኤስ አማርኛ ቀርበን እንድንነጋገር ስላደረግከን። ይህ አንተ እንዳነሳኸው በየአመቱ የአውስትራሊያ ወጣት ተመራማሪዎችን እየመረጡ እውቅና ይሰጣሉ። በዚህም አመት እንግዲህ እኔና ወንድሜ ዶክተር አዝመራው በዚህ ውስጥ ተካተናል። ስምንት የትምህርት ዘርፎች አሉ። ከዚያ ውስጥ ከስምንቱ የትምህርት መስኮች ውስጥ የሕክምናና ጤና ሳይንስ ተመራማሪዎች ውስጥ አምስት በአውስትራሊያን ያሉ ወጣት ተመራማሪዎች እንዲሁም ደግሞ ራይዚንግ ስታር ይሏቸዋል። እያደጉ ያሉ እና ወደፊት ተጽዕኖ ሊፈጥሩ የሚችሉ ተመራማሪዎች ውስጥ ሊስታችን የገባው፣ ራሳቸው የሚመዝኑበት የራሳቸው መመዘኛ መስፈርት አለው። እኛ አፕላይ አድርገን ወይም ደግሞ አመልክተን ሳይሆን እራሳቸው ናቸው አጠቃላይ ካሉት የአውስትራሊያ ዩኒቨርሲቲዎች እና የምርምር ተቋማት ውስጥ በራሳቸው መንገድ መስፈርት ዳታ ሰብስበው አምስት ቶፕ ተመራማሪዎች ብለው እነሱ ባቀመጡት መስፈርት መሰረት የሚመርጡት ማለት ነው። እንግዲህ በዋናነት የሚጠቀሙበት የመስፈርት አይነት የእያንዳንዱን ግለሰብ ባለፉት አስር አመታት ውስጥ ያንግ ሪሰርቸር የሚሉት ከአስር ዓመት በታች ያለውን በዘርፉ የቆየውን ስለሆነ በዚያ ውስጥ ያሳተሟቸውን የህትመት ውጤቶች እና እንዲሁም ደግሞ የታተሙት ህትመቶች ምን አይነት ተጽዕኖ በአጠቃላይ በሌሎች ተመራማሪዎችን እንዲሁም ደግሞ በሙያው ተጽዕኖ ምን ያህል ፈጥረዋል የሚለውን ግምት ውስጥ በማስገባት ነው። እንግዲህ ይህ ማለት ምንድን ነው? አንድ ተመራማሪ ካሳተማቸው ህትመቶች ውስጥ ምን ያክሎቹ በሌሎች ተመራማሪዎች ተጠቅሰዋል። ያንም ደግሞ በኤች ኢንዴክስ ይባላል። እንግዲህ በእኛው አጠራር ይህ ማለት የተመራማሪውን የምርምር ውጤት ተጽዕኖ መለኪያ መስፈርት ነው። እሱንና የቆየበትን ዓመት ግምት ውስጥ አስገብተው የራሱ የሆነ ካልኩሌሽን ተጠቅመው ነው እራሳቸው የሚመርጡት። ይህ የአመራራጭ እንትን ወጣት ተመራማሪዎችንም ብቻ ሳይሆን ሲኒየር ተመራማሪዎችን በራሳቸው ዘርፍም መርጠው የ የሚያሳውቁበት ነው። እንዲሁም ደግሞ የምርምር ተቋማትን ብዙ ጊዜ ሁላችንም የምናየው በአውስትራሊያ ቶፕ የዩኒቨርሲቲዎች ወይም ደግሞ የምርምር ተቋማት እየተባሉ የሚመረጡበት መስፈርት እንዲሁ ኢንዲፔንዳንት የሆኑ አካላት ናቸው የሚመርጡት፣ እና ይህም የዚያ አንዱ አካል ሆኖ ነው ማለት ነው። እኛን ለዚህ የምርምር ያንግ ወይም ደግሞ ኮከብ የወደፊት ተጽዕኖ ፈጣሪ ይሆናሉ ብለው የሚያስቧቸውን ተመራማሪዎች የሚመርጡበት ካሳ ነው። ዶክተር አዝመራ በዚሁ መስክ ከተካተቱት አንዱ እርስዎ ነትና ምን ያህል ጊዜ ነው በምርምር ስራ ውስጥ ተሰማርተው ያሉት? የምርምር ጥናት መስኮ ላይስ ለዚህ ለምርጫው አብቅቶኛል የሚሏቸው የስራ ውጤቶቼ ብለው የሚሏቸው ላብነት የሚጠቅሷቸው ምን ይኖራሉ? አመሰግናለሁ አቶ ካሳሁን፣ በቅድሚያ ይህንን ፕሮግራም ለሌሎች ወጣት ኢትዮጵያውያን ተመራማሪዎች ማበረቻቻ እንዲሆን በማሰብ የእኛን ልምድ እንድናካፍል ስለጋበስከን በእውነቱ ታላቅ አክብሮታለኝ ማመስገን እፈልጋለሁ። ወንድሜ ዶክተር ከፍ ያለው እንዳለው እንግዲህ የአውስትራሊያ መንግስት ከባለፈው አመት ጀምሮ ቶፕ ፎርቲ ራይዚንግ ስታርስ የሚላቸውን ሊስት ያወጣል። በአጋጣሚ ሆኖ ባለፈው አመት የዚህ ሊስት ተካታች ውስጥ ነበርኩኝ። ይህ ሁለተኛ ጊዜ መሆኑ ነው። መስፈርቱም ዶክተር ከፍ ያለው እንዳለው። መሰረት የሚያደርጉት ፒኤችዲያቸው ከአስር አመት በታች የሆነ በዛ ዘመን የጻፏቸው ሳይንሳዊ ጽሁፎች እና እነዚህም ጽሁፎች በሌሎች አቻ ተመራማሪዎች እንደ ዋቢ ተደርገው የተጠቀሱበት መጠን በእንግሊዝኛው ሳይቴሽን ካውንት የሚባለው ነው። ይህንን ነው መስፈርት ነው መሰረት የሚያደርገው። እኔ ለምሳሌ እስካሁን ፒኤችዲን ከጨረስ ሁለት አመት ይሆናል። የጥናትና ምርምሪያዊ ጊዜ የሚጀምረው ከዛም በፊት ኢትዮጵያ በነበርኩበት ጊዜ ጀምሮ ነው። ቢሆንም ከአስር አመት በታች ነው። በዚህ ዘመን ወደ ሰማንያ የሚሆኑ ጥናታዊ ጽሁፎችን በታዋቂ ጆርናሎች አሳትም ያለሁ የሳይቴሽን ካውንቴም ወደ ሰላሳ አምስት ሺህ አካባቢ ይደርሳል። ይህ ማለት ምን ማለት ነው? እስካሁን ያሳተምኳቸው ጽሁፎች ሰላሳ አምስት ሺህ በሚሆኑ የፖሊሲ ዶክመንቶችና የሳይንስና ምርምር ጽሁፎች ላይ ተገልጸዋል፣ ኢምፓክት ፈጥረዋል ማለት ነው። ሙያ ጠናውት ሙያ ጄኔቲክ ኢፒድሚዮሎጂ ይባላል። አቶ ቃሳውን እንደምታቀው ዘመኑ የ ዲኤንኤ ዘመን ይባላል። ስለዚህ በዚህ ዘመን ውስጥ ያው በጣም ተወዳዳሪ የሆነ የሙያ ዘርፍ ማለት የሚቻል ነው። በዚህ ዙሪያ እኔ የማጠናው የሰው ልጅ ዘረመል ዲኤንኤ ሲሆን ዲኤንኤ በማጥናትም ሰዎች በዲኤንኤያቸው ምክንያት ለበሽታ ያላቸውን ተጋላጭነት፣ ከአካባቢያቸው ጋር ያላቸውን ተዛምዶ መስተጋብር ወይም ጂን ቱ ኢንቫይሮመንት ኢንተራክሽን የሚሉትን ነው ከዲ ኤን ኤያቸው ጋር አሁንም በተጨማሪ በተያያዘ ከመድኃኒቶች ጋር ያላቸውን ተዛምዶ፣ ይህም ለመድኃኒቶች ያላቸውን ምላሽ የሚያሳዩትን ጎንዮሽ ወይም ጥሩ ምላሽ ጨምሮ የሚያጠና የሙያ ዘርፍ ሆኖ የሚቀርቡት መረጃዎችም በሽታዎችን ለመከላከል መድኃኒቶችን በተለይም አዳዲስ መድኃኒቶችን ለማፈላለግ እንዲሁም ያሉትን መድኃኒቶች በአግባቡ ለመጠቀምና ጥቅማቸውንም ለማስፋት ድራግ ሪፐርፖዚንግ የሚባለውን የሚያጠና ነው። ስለዚህ በዚህ ሙያ በጣም አትኩሬ የምሰራ ቢሆንም የነበረኝ የሪሰርች አስተዋጽኦ ግን ግሎባል የሆነ ግሎባል ፐብሊክ ሄልዝ የጨመረ ነው እና በዚህ ራይዚንግ ስታር ውስጥ ስካተት ኦቨር ኦል የሆነውን ይህንን መረጃ አድርገው ነው ማለት ነው የመረጠኝ። ዘር ከፍ ያለው ቀደም ሲል እንደዚሁ በአካሄድ ነው ቃለ ምልልስ ውስጥ ከብሔራዊ ጤናና ምርምር ጉባኤ እንደዚሁ ላካሄዱት የምርምር ጥናት ፕሮጀክት ማካሄጃ ከ645 ሺህ አውስትራሊያ ዶላርስ በላይ አግኝተውበታል። ያ ዋነኛ የጥናት ፕሮጀክቱ ነው። በአሁኑ ወቅት ቀጥሎ ያለው ያስ ከምን ደረጃ ላይ ደርሷል? ሌሎቹስ የጥናት ዘርፎቹ በርሶስ በኩል ምን ይመስላሉ? ሳሳውን እውነት ነው። በባለፈው አመት፣ በፈረንጆች አመት ማለት ነው በሁለት ሺ ሀያ ከአውስትራሊያን ገቨርንመንት ምርምር ምርምርና ሪሰርች ፕሮጀክቶችን የሚሰራበት ከኢትዮጵያ እኔና ወንድም የዶክተር ግዛቸው እንደዚህ የሪሰርች ፌሎ ግራንት አግኝተናል። ይህ እንግዲህ አሁን በጥሩ ሁኔታ ላይ ነው ያለው። ሪሰርቹን ለመስራት ቅድመ ሁኔታዎች መሟላት ያለባቸው ጉዳዮች ነበሩ። እነሱ እየተሟሉ እና መስመር ላይ ነው ያሉ በዚህም እንግዲህ ሌሎች ኢትዮጵያዊ ተመራማሪዎችንም እንዲሁ ከዚህም አምጥተን የፒኤችዲ ተማሪዎችን እንዲማሩ ለማድረግ ከአሁን በፊት በዚህ ፕሮጀክት ሊሰሩ የሚችል አንድ ተማሪ ኢትዮጵያዊ በዛ ውስጥ ገብቶ ይሰራ እድል ፈጥረናል። ሌሎችም እድሎች አሉ። ወደፊት እዚህም ኢትዮጵያም ውስጥ የኔ እንግዲህ የምርምር ተቋም ወይም ደግሞ የምርምር ስራ በዋናነት የሚያተኩረው እዚህም ቢሆን ያለሁት ግን ኢትዮጵያ ነው እና ኢትዮጵያም ያሉ ወንድሞች እና ተመራማሪዎች እዚው ሁነው የምርምር ስራቸውን የሚሰሩበት የሚታገዙበት መንገድን ለማመቻቸት አንዳንድ ስራዎችን እየሰራን ነው ያሉ። ከተለያዩ ዩኒቨርሲቲዎች ጋርም እየተነጋገርን ነው ያለው። አሁን ባለው የኮቪድ ሁኔታ ትንሽ የመዘግየት ጉዳይ አለ ግን ዝሮ ዝሮ የዚያ ፕሮጀክት ዋናው የሚጀምረው በሚቀጥለው አመት ስለነበረ በትክክል መንገድ እየሄደ ነው ያለው እና ይህ ትልቅ እድል ነው። ከዚያ እንግዲህ እንደዚህ አይነት ሌሎች እውቅናዎች ሲኖሩ ወደፊት ደግሞ ተመሳሳይ የሆኑ የፕሮጀክቶችን ለማሸነፍ አንዱ እንደ ዋና መስፈርት የሚታየው ያለን ተጽዕኖ ፈጣሪነት በምርምር ሙያው ውስጥ ምን ይመስል ነበር ከዚህ በፊት ያለው፣ አሁን ስ ያለው የሚለው ስለሆነ ይህም ወደፊት ለምንሰራቸው ስራዎች እንደ ተመሳሳይ ፕሮጀክቶችን ለመስራት ተጨማሪ ጉልበት የሆነናል ብዬ አስባለሁ። እና ወደፊት በተለይ እዚህ ሀገር ያሉ የምርምር ውጤቶች፣ የምርምር ሂደቶች ወደ እኛ ሀገር ለማሻገር እድል ይፈጥርልናል ብለን አስባለሁ። እና በአጠቃላይ እንግዲህ በባለፈው ያለው ፕሮጀክት በጥሩ ሁኔታ ላይ እየሄደ ነው ያለው። ሙሉ በሙሉ ግን በሚቀጥለው አመት በፈረንጆች ሀያ ሀያ አንድ ነው ስራ የሚጀምረው። ለዚህ እሱን ለመጀመር በሂደት ላይ ነው ያለ። ነው ካሳሁን። ዶክተር አዝመራው እንደሚታወቀው የምርምር መስክ በአንድ በኩል ትልቅ አስተዋጽኦ የሚያበረክት ነው፣ በሌላ በኩል ደግሞ እንደዚሁ ለዛ ፕሮጀክት ማካያዣ ለጥናትና ምርምር የሚውሉ የገንዘብ ድጋፎችን ለማግኘት እንደዚሁም አዋኪ ነው። የስነ ምግባር ወይም የቴክስ ጉዳይም እንደዚሁ አብሮ ብዙ ጊዜ ይጠቀሳል። ከዛም ጋራ ያሉ አስቸጋሪ ሁኔታዎች አሉ። በምርምሩ ዘርፍ ውስጥ እስካሁን ባለው ተሞክሮ ምን አይነት መልካም እድሎች ገጥመውታል? ምን አይነትስ ተግዳሮቶች ነበሩ? አመሰግናለሁ አቶ ካሳሁን። በእውነቱ እኔ እድለኛ ነኝ ማለት እችላለሁ፣ ምክንያቱም ከልጅነት ጊዜ ጀምሮ ብዙ እድሎችን አግኝቻለሁ። እስካሁን ድረስ ባለው ጊዜ ይህም ማለት ምንድን ነው? በትምህርት ቤት በቆየሁባቸው ጊዜዎች፣ በተለይ የተለያዩ ዓለም አቀፋዊ ስኮላርሽፖችን አግኝቻለሁ። ለምሳሌ ቤልጅየም ሀገር ተምሬ ያለሁ፣ ኔዘርላንድ ሀገር ተምሬ ያለሁ፣ አሜሪካም የተወሰነ ጊዜ ቆይቻለሁ። አውስትራሊያም እንዲሁ እንግዲህ አራተኛ መዳረሻዬ ነውና በዚህ ዘመን ወደ ሶስት የማስተርስ ዲግሪ አንድ የፒኤችዲ ሌላም ሁለተኛ ፒኤችዲ መንገድ ላይ ያለ አለ። ስለዚህ እነዚህን ሁሉ ትምህርቶች የተማርኳቸው በዓለም አቀፍ ደረጃ ተወዳድሬ በማገኛቸው ስኮላርሽፖች ነው። ይሄ በጣም ትልቅ እድል ፈጥሮልኛል። የፈጠረልኝ እድል ምንድን ነው? በአለም አቀፍ ደረጃ ከሚኖሩ ተመራማሪዎች፣ ሳይንቲስቶች ጋር ጥሩ ግንኙነት ወይም ኢንተርናሽናል ኮላቦሬሽን እንዲኖረ አድርጓል። ይህ የነበረ ኢንተርናሽናል ኮላቦሬሽንም እስካሁን የነበረውን እድል ፈጥሮልኛል፣ ወደፊትም ጥሩ እድሎች ፈጥሮ የሚቀጥል ይመስለኛል። እንግዲህ ምንድን ነው ተግዳሮቶቹ ባልኸኝ ጥያቄ እኔ ብዙ ተግዳሮት እስካሁን አላየሁም። በእኔ በኩል ምንድን ነው በአብዛኛው አስቸጋሪ ሆኖ የማገኘው ከአካባቢ ጋር መላመድ ነው። ከባዱ ነገር ሆኖ የነበረው ለእኔ በተለይ አውሮፓ ለትምህርት በሄድሁባቸው ጊዜያት አካባቢው ተላምዶ ከሌሎች ጋር አብሮ ለመስራት ከቋንቋው ከባህሉ ጋር ተላምዶ ለመስራት ያስቸግር ነበረ። ብዙም ኢትዮጵያዊም ስለሌለ ልምድም ለመካፈል አስቸጋሪ ነበር። እንደዛ አይነት ተግዳሮቶች ነበሩ። ከዛ ውጭ አካዳሚክ ኢንቫይሮንመንት ውስጥ ያለው ኮምፒቲሽን ሀይ ነው። ያንን ለማሸነፍ ጠንክሮ መስራትን ይጠይቃል። እኔ እንደማምነው ጠንካራ ሰራተኛ ነበርኩ ብዬ አስባለሁ። ለዚህም መገለጫው የሚሆነው ለምሳሌ የፒኤችዲ ዲግሪን በጨረስ በጨረስኩበት ት የአዴላይድ ዩኒቨርሲቲ የወርቅ ሜዳል ተሸላሚ ነበርኩኝ አውትስታንዲንግ ፒኤችዲ ግራድዌት በመባል ማለት ነው። እና እነዚህን ሁሉ በአጠቃላይ ስትመለከታቸው እድሎቹ ሰፋ ያሉ ናቸው ከሚገጥሙት ተግዳሮቶች ጋር ሲወዳደር ለማለት ይቻላል። አቶ ቃሰው አመሰግናለሁ። ዶክተር ከፍ ያለ በአሁኑ በ2020 ተመራጭ ከሆናችሁ አርባ ወጣት ተመራማሪዎች ውስጥ በየአሉት ዘርፎች በእያንዳንዱ መስክ ውስጥ አምስት አምስት ሰዎች ይገኛሉ። እርግጥ ከዛ ውስጥ በርካታዎቹ አንዳንዱ የጥናት ምርምር ዘርፍ ውስጥ ከተሆንም ሙሉ በሙሉ መጥ ጋዜጤዎች ናቸው ዝርዝሩ ላይ የሚታየው ይሄ ምን ማለት ነው ለአውስትራሊያ በእርግጥ ጠቃሚ ነው በሌላ በኩል ብዙ ጊዜ ከታዳጊ ሀገሮች ብሩህ የሆነ አእምሮ ያላቸውን ያደጉ ሀገሮች እየወሰዱ የታዳጊ ሀገሮችን አእምሮ ድርቀት ይፈጥራሉ በሚል እንደዚሁ ብርቱ ክርክር በእርግጥም የቆየ ክርክር ነው ይካሄዳል በሌላ በኩል መልካም እድልም ነው ከዚህ የተገኘውን እንደገና እውቀት ወደዛም ማስተላለፍ ይቻላል ሲፈልጉም ወደ ሀገራቸው መሄድ ይችላሉ የሚልም ጉዳዮች ጉዳዮች ያሉ በእርግጥ ከአለው ኦፖርቹኒቲ አኳየ ብዙዎች እንደወጡ ነው የሚቀሩት። ይህስ ምን ማለት ነው? በአንድ በኩል በሚኖርበት ሀገር ለምሳሌ በአውስትራሊያ ውስጥ ያለውን የዘረኝነትን ሁኔታ ለመቋቋም እንደዚሁ አንድ አስተዋጽኦ ሊያበረክትስ ይችላል ይላሉ። በታካይነት መልካም ካሳሁን፣ በጣም ጥሩ ጥያቄ ነው ያነሳኸው። እውነት ነው ከዚህ ከተዘረዘሩት ውስጥ ብዙዎቹን እንዲሁ ዝም ብለህ ብታያቸው ስኪል ማይግራንት በመባል የሚታወቁ ወይም ደግሞ ሙያዊ እንትን ያላቸው ወደዚህ ሀገር ከተለያየ ቦታ የመጡ ናቸው። እንደው በህክምናውና በጤናው እንኳ ያሉትን ብናይ ከአምስቱ ከተዘረዘሩት ውስጥ የምናውቃቸው ቢኒን እና ወንድሜን ዶክተር አዝመራውን ጨምሮ ሌላም እኔም የማውቀው ከናይጄሪያ የመጣ ሰው ነው። ይህ ማለት እንግዲህ ከአምስቱ ቢያንስ ሶስቱ አፍሪካውያን ናቸው ማለት ነው። ይህ የሚያሳየው ምንድን ነው? በሌሎቹም ዘርፍ ያሉትን እንዲሁ ስናያቸው ተመሳሳይ ከሌላ ቦታ የመጡ ናቸው እና ወደዚህ ሀገር የሚመጡት ከግሎባል ከተለያየ ቦታ የሚመጡት ለአውስትራሊያ በጣም ትልቅ ኢምፓክት እንዳለው የሚያሳይ ነው ይህ ባጭሩ። እና ለሀገሪቱ እንደ አውስትራሊያ ከሌሎች ቦታዎች ከሚመጡ ሰዎች፣ ተመራማሪዎች በጣም ብዙ ግብዓት ያገኛሉ ማለት ነው። ይህ ማለት ምን ማለት ነው? አንድ ዩኒቨርሲቲ በዓለም ላይ ያለው ራንክ የሚወሰነው ወይም ደረጃ የሚወሰነው በውስጡ ባሉት የተመራማሪዎች ቁጥር እንዲሁም ደግሞ በውስጡ ባሉት የተመራማሪዎች በሚያመርቱት ወይም ደግሞ በሚያገኙት የእውቀት መለኪያ ነው እና ይህ የአውስትራሊያ ዩኒቨርሲቲዎችን ደረጃቸውን በዓለም አቀፍ ደረጃ ያላቸውን ከፍ ያደርግላቸዋል ማለት ነው። ሙያዊ ብቃት ያላቸው ተመራማሪዎች በውስጣቸው ከያዙ ማለት ነው። ያ ማለት ምን ማለት ነው? የዓለም አቀፍ ደረጃቸውን የዩኒቨርሲቲዎቹን ከፍ ሲያደርገው በዛ ዩኒቨርሲቲ መጥተው ከተለያዩ አለም የሚማሩ ተማሪዎችን ቁጥርም ይጨምርላቸዋል ማለት ነው። እንደ ፕሮሞሽን ይጠቀሙበታል። ቶፕ ኤቲን፣ ቶፕ ቴን እየተባሉ የሚጠሩት ዩኒቨርሲቲዎቹ አንዱ ዝርዝር ተመራማሪዎች በሚያሳትሟቸው ህትመት ውጤቶች እና እንዲሁም ደግሞ ባሏቸው የተመራማሪዎች መጠን አንዱ መስፈርት ነው እና ይህ ለሀገሪቱ ትልቅ የኢኮኖሚ መሰረታቸው ነው። በተለይ የአውስትራሊያን እንዲሁ ስናይ ምንም እንኳን የምጣኔ ሀብት ባለሙያ ባልሆንም ዝርዝሩን ባልገባም፣ ግን ዋናው የገቢ ምንጫቸው ከኤዱኬሽን ሴክተር የሚያገኙት ነው። ከኤዥያ፣ ከቻይና፣ ከህንድ፣ ከተለያዩ በተለይ አሁን በጣም እያደጉ ያሉ ሀገሮች አሉ። ከነሱ እየመጡ የሚማሩ ከፍለው የሚማሩ ተማሪዎች አሉ። እነዚያ የሚመጡት የዩኒቨርሲቲዎቹን ደረጃ መሰረት አድርጎ ነው። አንድ ተማሪ ተምሮ ለመጨረስ በጣም ብዙ ሺህ ዶላሮችን መክፈል ይጠበቅበታል። እና እንደዚህ አይነት ሴክተሮችን ያሳድጓቸዋል። እና ማይግራንቶች በተለይ ደግሞ እዚህ ያሉት ለሀገሪቱ ትልቅ የገቢ ምንጭ ናቸው፣ ትልቅ ደግሞ ለሀገሪቱ እድገት አስተዋጽኦ እንዳላቸው ያሳያል ማለት ነው። እና አሁን አንዳንዴ በተለያየ አጋጣሚ የምናያቸው አንዳንድ ያልተገቡ ነገሮች ሊኖሩ ይችላሉ፣ ግን በዋናነት የዚች ሀገር ኢኮኖሚ በማይግራንቶችም በጣም የተደገፈ ነው። በዚህ ዓመት አንድ የተለየ የጀመሩት ፕሮግራም ነበረ። እሱ ፕሮግራም ምንድን ነው? ግሎባል ታለንት ቪዛ የሚባል ነው። ይህም ማንኛውም ታለንት ያለው ሰው ከየትም ዓለም አውስትራሊያ መጥቶ ፐርማነንት ሬዚደንሲ እንዲሰጠው ማድረግ ነው እና እንደዚህ አይነት ፕሮግራሞቹ ዋናው ዓላማ በጣም ውጤታማ የሆኑ ሰዎችን ወደዚህ ሀገር ለመሳብ የሚያግዝ ነው እና አንዱ እሱ ነው። ሌላው እንዳልከው አንተ በተለይ አሁን እንደው የእኛን ሀገር ተሞክሮ እንኳ ስናይ እዚህ ያሉ ብዙ ሰዎችን የምናያቸው መጀመሪያ ወደ ዩኒቨርሲቲ ሲገቡ በብዙ መንገድ ተፈትነው የገቡ ናቸው። ከዚያ ዩኒቨርሲቲም ከገቡ በኋላ ውጤታማ የሆኑ ሰዎች ብዙ ጊዜ እዚያው ዩኒቨርሲቲ ውስጥ ነው የሚቀሩት፣ በእኛ ሀገር ተሞክሮ። እዚያው ዩኒቨርሲቲ ውስጥ ከቀሩ በኋላ ደግሞ ብዙዎቹ ተመራማሪ ይሆናሉ። በዚያ ምርምራቸው ምክንያት ስኮላርሽፕ በቀላሉ ስለሚያገኙ ወደዚህ ሀገር በቀላሉ ሌሎቹን በተሻለ መንገድ ፐርፎርም አድርገው ይመጣሉ። እና እንደው እንደ ምሳሌ ለመጥቀስ ያክል ካሳሁን በባለፈውኛ የስኮላርሽፕ ኦፖርቹኒቲ ስናወጣ በዓለም ላይ አፕላይ ካደረጉት ውስጥ ቶፕ ቴን ወይም ደግሞ በእኛው በራሳችንና በዩኒቨርሲቲው መጥፈርት አንድ እስከ አስር ያሉት ኢትዮጵያዊ ነበሩ እና ይሄ የሚያሳየው የኢትዮጵያ ብዙ ብቃት ያላቸው ተማሪዎች እና ተመራማሪዎች እንዳሉ እነሱ ግን ወደ ውጭ እንደሚሄዱ ብሬንድሬን የሚባለው አንተም የጠቀስከው ችግር እንዳለ ነው የሚሰማኝ። እና የሚመስለኝ ይህ ወደፊት ጥሩ ጥሩ ኢንቫይሮንመንት በሀገራችን በመፍጠር ተመልሰው የሚያገለግሉበትን ደግሞ መንገድ ቢኖር ቢስተካከል፣ ሁሉም በየአካባቢው ወይም ደግሞ በየተለያዩ ሀገራት ያሉ ተመራማሪዎች የያዙትን እውቀት አገራቸው ላይ ሂደው ማፍሰስ ቢጀምሩ አገራችን በትምህርት መስኩ ያጣችውን መልሳ የምታገኝበት ጥሩ አጋጣሚ ሊሆን ይችላል ብዬ አስባለሁ። በዚህም በሙያው ያሉ ሰዎች እንደው ቢመራመሩበት ትልቅ ነው ብዬ አስባለሁ። ካስራ ዶክተር አዝመራውስ ይሄ የሳስቦታል በተለይም አሁን ቅድም እንደተባለው የብሬን ድሬንና ብሬን ጌን ክርክሮች ዘመን አሸምግለዋል፣ ረጅም ጊዜ የቆዩ ናቸው። ታዳጊ ሀገሮች በሌላቸው ጥሪት አሟጠው ያስተማሯቸው ብሩህ ተማሪዎች ወደ አደገው ሀገሮች ሄደው ብዙ ገንዘብ ሳያፈሱባቸው በቀላሉ የነዛ ቅርስ ሆነው ይቀራሉ። እነዛም የምጣኔ ሀብታቸውን ያሳድጋሉ። በአብዛኛው ተጠቃሚ የሚሆኑት ያደጉት ሀገሮች ናቸው። ይሄ ፍትሀዊ አይደለም ብሎ ብዙ የሚከራከሩ ወገኖች አሉ። ይህ በእርሶ አተያይ ምን ያህል አሳሳቢ ነው? በሌላ በኩል ስለታዳጊ ሀገሮች ተመልሶ የሚገኝ ትሩፋቶች ይኖራሉ? አቶ ካሳሁን እውነት ነው። ይህ ብሬን ድሬን የሚባለው ኢሹ በጣም አስቸጋሪ፣ ኮምፕሊኬትድ የሆነ ኢሹ ነው። በተለይ በዚህ በግሎባል ማርኬት ውስጥ ኮምፒተንት ሆኖ የተገኘ አገር ጥሩ መክፈል የሚችል ጥሩ ማስተማር የሚችል ጥሩ ስትራክቸር ያለው አገር ባዓለም አቀፍ ደረጃ ያሉትን ተመራማሪዎች፣ ሳይንቲስቶች፣ ኢንተርፕረነሮች፣ ፈጣሪዎች፣ የቢዝነስ ሰዎች መሳቡ አይቀርም። ስለዚህ ከዚህ አኳያ ስትገነዘበው ችግሩ እንዳለ የኖረ ችግር የቆየ ችግር አሁንም ወደፊቱም ሊቀጥል የሚችል ችግር ቢሆንም አዳጊ አገሮች እንደ አፍሪካውያን አይነት አገሮች ማድረግ የሚገባቸው ነገር ምንድን ነው? ካለቻቸው ኢኮኖሚ ውስጥ ኢንቨስት በማድረግ ሊስት ቢችሉ ቢችሉ የሌሎችንም ዜጋ ፈጣሪ የሆኑ ዜጋዎችን የመሳብ ካልቻሉ ግን የራሳቸውን ዜጎች ወደ አገራቸው ተመልሰው እንዲሰሩ ምቹ ሁኔታ በመፍጠር ያለውን ኃይል መጠቀም ይቻላል። ችግሩ ምንድን ነው ያለው ኢኮኖሚ እና ያለው ኢንፍራስትራክቸር ነው። ስለዚህ እዛ ላይ ተጨማሪ ፖለቲካም ይኖራል። ስለዚህ ያሉትን ችግሮች በመፍታት ዜጎቻቸው ወይም ደግሞ ሌሎች ፈጣሪ ሙያተኞች ወደ አደጉት አገሮች ተመልሰው እንዲሰሩ ምቹ ሁኔታዎችን መፍጠር ይገባል። ያንን ማድረግ ሲቻል ነው ሁሉም ነገር ከመሰረቱ መስተካከል የሚችለው። አለበለዛ አሁን ባለበት አምባላንስድ የሆነ ሁኔታ ምክንያቱም በተለይ ሳይንስ አለም አቀፋዊ ነው ሳይንስ ዓለም አቀፋዊ ነው። ስለሆነም ዓለም አቀፋዊ ሁኔታዎች ነገሮችን ይወስኗቸዋል። አንድ ሳይንቲስት ብሬን ድሬን ኢሹ ያለው በዲቨሎፒንግ እና በዲቨሎፕድ ካንትሪዎች ብቻ አይደለም። ዊዝን አደጉ አገሮች ውስጥ ራሱ ለምሳሌ ቻይና የምትስበው ይኖራታል፣ አውሮፓውያን ሚስባሉ፣ አውስትራሊያ፣ ኤዥያ እንደዛው፣ አሜሪካውያንም እንደዛው። ይህ የመሳሳብ ሁኔታ ዓለም አቀፋዊ ነው። አደጉት ሀገሮችና ባላደጉ አገሮች ብቻ የሚሆን አይደለም። ይህንን ነገር ከመሰረቱ ለመፍታት ታዲያ የሚያስፈልገው ራስን ማዘጋጀት ራስን የራስን አገር ለዛ ሁኔታ ምቹ ሆኖ እንዲኖር ማድረግ ነው። ኢኮኖሚው አስቸጋሪ ከሆነ ያለችውን ፌር የሆነችውን የኢኮኖሚ ኮንትሪቢሽን ለሳይንስና ለኢንተርፕርነርሽፕ ኮንትሪቢዩት በማድረግ ዜጎቻቸውንም ሌሎችንም መሳብ ይችላሉ። የሚል እምነት ነው ያለኝ። አቶ ካሳሁን፣ ዶክተር ከፍ ያለው እናንተ በወጣት ተመራማሪነት ዘርፍ ነው ያላችሁት፣ ለዚህ ዘንድሮም ለመመረጥም የበቃችሁት በዛ መስክ ነው። እንደዚሁ በአሁኑ ሰዓት በዩኒቨርሲቲ ውስጥ ያሉ ልዩ ወጣት ኢትዮጵያውያን፣ አገር ውስጥም ሆነ አውስትራሊያ ውስጥ፣ ከዛም ባሻገር ገና ለወደፊትም ለመማር በከፍተኛ ሁለተኛ ደረጃ ተማሪነት ዘርፍም ላሉ ወጣቶች የእናንተ ምክር ምን ይሆናል? በምርምር ዘርፍ ለመሰማራት ፍላ ፍላጎቱ ላላቸው ወጣት ተማሪዎች መልካም። ካሳሁን እዚህ ሀገር ላሉት እንደ አንድ ተመራማሪ የምመክረው በዚህ በሳይንሱ ዘርፍም ሆነ በማንኛውም የምርምር ቦታ ብዙ ጊዜ ብዙዎቹ ላይደፍሩት ይችላሉ እና ይህ ግን እዚህ ያሉት እዚህ ተወልደው የሚያድጉት እኛ ካለን የተሻለ እድል አላቸው ብዬ አምናለሁ። ዋናውና የመጀመሪያው የአገሪቱን ሲስተሙን አጠቃላይ ካልቸሩን ወይም ባህሉን እንዲሁም ደግሞ የአኗኗሩን ዘይቤ በቀላሉ የተረዱት ይሆናሉ። እዚህ ተወልደው በማደጋቸው እና እኛ እንዳዲስ መተን የአካባቢውን ሁኔታ ለምደን ከዚህ ካደጉት ጋር ወይም ደግሞ ከዚህ ተወልደው ካደጉት ጋር ቆይተን ነው እሱን ለማድረግ ቅድም ወንድማችን እንዳለው ብዙ የሚወስዱት እሱ ራሱ አንደርስታንድ ለማድረግ የሚወስዱት ጊዜዎች አሉ እና ተወልደው ያደጉት ይህ እድል ወይም ደግሞ ይህ ፈተና አይገጥማቸውም ማለት ነው እና በዚህ በሳይንሱ ዘርፍ ያለውን የራሳቸውን አስተዋጽኦ በምንም ይሁን በምን መስፈር ጥሩ ይሆናል ብዬ ስለማምን ማለት ነው። ከእኔም በዚው ሙያ ውስጥ ስላለው በዚያ ዙሪያ ላይ የመጀመሪያው ተነሳሽነታቸውን ጨምረው ትልቅ ቦታ ላይ እንደሚደርሱ አስበው ከሰሩ አንደኛ የተሻለ እድል አላቸው። የተሻለ ኤንቫይሮመንትም አለ። ስለዚህ ለነሱ ለራሳቸውም፣ ለቤተሰቦቻቸውም እንዲሁም ደግሞ ለሚወዱትም ለሀገራቸው አስተዋጽኦ ማድረግ ስለሚችሉ አልመው አቅደው መስራት ከቻሉ ትልቅ ደረጃ ላይ እና በጣም ኢንፍሉዌንሻል ሊሆኑ የሚችሉ ወጣቶች ሊኖሩ ይችላሉ ብዬ አምናለው እና ይህንን ቢያደርጉ የሚል ሀሳብ ነው ያለኝ። ሌላው በዚሁ ሙያ ያሉ በየቦታው የመጡ በጣም ጎበዝ እና የተለያዩ ሰዎችም ስላሉ ከነሱም ጋር የውይይት ወይም ደግሞ የምክክር መርሃ ግብሮችን በማዘጋጀት በምን መልኩ መሄድ እንዳለባቸው አንዳንድ የልምድ ተሞክሮዎችን ማድረግ ሲችሉ ጠቅማል ብዬ አስባለሁ። ሌላው እንግዲህ ኢትዮጵያ ውስጥ ያሉትን ስናይ አሁን በተለይ ሳይንስ ዓለም አቀፋዊ ነው ስለሚባል ተወዳዳሪነታቸውን ጠብቀው ለመሄድ በጣም መስራት ይችላሉ ብዬ አስባለሁ። ኢትዮጵያውያን በየትኛውም መስክ ብዙዎቹ ተወዳዳሪዎች ናቸው። ይህንን አስጠብቆ ለመቀጠል ደግሞ አገር ቤት ያሉት ወይም ኢትዮጵያ ያሉት ዋናው የሚጠበቅባቸው ዓላማና ግባቸውን ከፊታቸው አስቀምጦ ጠንክሮ መስራት ይመስለኛል። ሌሎች ጉዳዮቹን፣ ችግሮችን እንዳሉ ሆኖ እሱን ችግር ተቋቁሞ መውጣት ራሱ የአንድ የጥንካሬ ምልክት ሊሆን ስለሚችል ወደፊት ያለችውን ኢትዮጵያም ለመገንባትም ሆነ የግላቸውን ሕይወትም ለማሻሻል ትምህርት አንዱ ዋና መሰረት ከመሆኑ አንጻር እሱን ለማድረግ ደግሞ የእያንዳንዱ የግለሰብ ጥረት ወሳኝነት አለው እና ያንን ሁሉም ወጣቶች ቢያደርጉ ጥሩ ይሆናል ብዬ አስባለሁ። አቶ ካሳ፣ ዶክተር አዝመራውስ የእርሶ ምክር ሀሳብ ምን ይሆናል? አመሰግናለሁ፣ አቶ ካሳሁን ወንድሜ ዶክተር ከፍ ያለው እንዳለው ሳይንስ ዓለም አቀፋዊ ነው። በተለይ ይህንን መልእክት ማስተላልፈው በሁለት ግሩፕ ነው ምለየው። አንደኛ ለወጣት ተመራማሪዎች በተለይም ከኛ እድሜ ያሉ ግን በሳይንስ ካሬር መቀጠል ለሚፈልጉ ነው። ሁለተኛው ደግሞ ለህጻናትና ወጣቶች እንግዲህ በእኛ እድሜና ከዛ በታች ላሉ የወጣት ተመራማሪዎች ከራሴ ልምድ በመነሳት ላካፍላቸው የምችለው ነገር ምንድን ነው? ሳይንስ ላይ ማተኮር የሚፈልግ ወጣት ተመራማሪ ወይም ደግሞ ከዛ በታች ያለ ተወዳዳሪ ሆኖ ለመውጣት የአለም አቀፍ ሁኔታውን ማጥናት ግዴታ ነው። አለም አቀፍ ተወዳዳሪ ሳይንስ አለም አቀፋዊ ስለሆነ አለም አቀፍ ተወዳዳሪ የሆነ የሳይንስ የምርምር እንዲሁም የፈጠራ ውጤት ለማበርከት አሁን ባለው በቴክኖሎጂም ይሁን በሌሎች እገዛዎች ታግዞ ለምሳሌ ብዙ የአለም አቀፍ ድርጅቶች ግራንቶችን ይሰጣሉ፣ ስኮላርሽፖችን ይሰጣሉ፣ ፌሎሽፖች አሉ። እነዚህን ተወዳዳሪ ሆኖ በመሄድና ልምድ በመካፈል አለም አቀፋዊ ተወዳዳሪ የሆነ ስራ መስራት ያስፈልጋል። ያንን ስንሰራ ታዲያ ምን አይነት እድል ይፈጥርልናል? ከሌሎች አለም አቀፋዊ ሳይንቲስቶች ጋር አብረን ለመስራት እና የወደፊቱን ህልማችን ለማሳካት ይጠቅመናል። እና ኢንተርናሽናል ኮላቦሬሽን በጣም በጣም በጣም ጠቃሚ ነው። እኔ ለዚህ አዋርድ ያበቃኝ ጽሁፎች ውስጥ አብዛኞቹ ከአለም አቀፍ ተመራማሪዎች ጋር ሁኜ የሰራዋቸው ናቸው። እና ይሄ እድል በአለም ላይ ያለው እድል መጠቀም ይገባል እላለሁ። ለህጻናትና ወጣቶች የማስተላልፈው መልእክት ቢኖር በልጅነት ጊዜ የተሰራ ጠንክሮ መስራት የተሰራ ስራ አሁን ለምንኖርበት ወደፊቱም ለምናስበው ነገር በጣም መሰረት የሚጥል ነው። ስለዚህ ህጻናት፣ ወጣቶች፣ ቤተሰቦች፣ ማህበረሰብ፣ መንግስትም ጄኔሬሽኑ ላይ መሆን የሚፈልጉት ነገር የተለያየ ሊሆን ይችላል። አንዳንዱ ሳይንቲስት ሊሆን ይችላል። አንዳንዱ በሙያ ማገልገል ሊሆን፣ አንዳንዱ ፖለቲከኛ፣ የተለያየ የሙያ ዘርፍ ሊኖር ይችላል። ነገር ግን ጠንክሮ መስራት ባለንበት የእድሜ ደረጃ ውስጥ ሆነን ጠንክረን መስራት ያስፈልጋል። ጠንክረን ስንሰራ እናስበውን የራሳችን ከዛ ደግሞ ለማህበረሰብም ለሀገርም ለአለምም የሚጠቅም ስራ ልናበረክት እንችላለን ማለት ነው። ምክሬ በዚህ መልኩ ነው ማስቀመጥ የምችለው። አቶ ካሳሁን ዶክተር ከፍ ያለው አዲስ አለነ በከርተን ዩኒቨርሲቲና ቴሌቶን ህጻናት ምርምር ተቋም ተላላፊ በሽታዎች ተመራማሪ ዶክተር አዝመራው ታየልኝ አማረ በአድላይድ ዩኒቨርሲቲ ስኩል ኦፍ ሜዲሲን ጄኔቲክ ኢፒዲሚዮሎጂ ወጣት ተመራማሪ፣ በድጋሚ ለዚህ ለዘንድሮው አርባ ምርጥ ወጣት ተመራማሪዎች ውስጥ በመካተታችሁ ሰላችሁ እኳ እንደሰላችሁ ማለት እንወዳለን፣ በዝግጅቱ ክፍል ስም። እርግጥ ነው በሲኒየር ተመራማሪዎችም እንደዚሁ ዶክተር ዮሐንስ ክንፉም አሉ። በዚሁ አጋጣሚ እሳቸውንም እኳ እንደሳለት እንላለን። ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። አቶ ካሳሆን እግዚአብሔር ይስጥልን። እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያደምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።